ማይ ቤስት ፍሬንድ ሽቅርቅር የተባልሽ ኩሉን ሳትኳይ በውበት አንደኛ፣ ጸባዬ ሰናይ የለሽ ተስተካካይ አንቺን የመሰለ እንዴትስ ይገኛል፣ እንዳንቺ የታደለ ሰሞኑን ሳላይሽ ከፊትሽ ጠፍቼ፣ ዛሬ ግን ትዛልሽኝ ጉማሬ አይቼ።